The Voice of America. VOA. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚደርሳችሁ ፕሮግራም ነው። በቀጥታ የሚተላለፍላችሁን የዛሬን ማክሰኞ መጋቢት 2 ቀን 2006 ዓ.ም ስርጭት ሰለሞን ክፍሌ ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜናዎች እንስማ። እንደምናመሻችሁ ዜናውን የማሰማው አዲሱ አበበ ነኝ። የሰሜን ኮሪያን ሰንደቅ ዓላማ ታውለበለብ የነበረችውና በሽምቅ ተዋጊዎች ከተያዘው የሊቢያ ወደብ ሕገወጥ ነዳጅ የጫነችው መርከብ በአሁኑ ሰዓት ዓለም አቀፍ ባህር ላይ እንደምትገኝ ተገለጠ። ሶስት የሊቢያ አጠቃላይ ምክር ቤት ከፍተኛ ባለሥልጣናት እንደገለጡት በወቅቱ የነበረው መጥፎ የአየር ሁኔታ መርከቧን ወደ መንግስታዊ ወደብ ለመውሰድ የተጀመረውን ጉዞ አደናቅፏል። አንድ የሽምቅ ተዋጊው ሚሊሺያ ቡድን ቃል አቀባይ መርከቧ በአሁኑ ሰዓት ዓለም አቀፍ ውሃ ክልል እንደገባች ነው ያመለከተው። የሊቢያው ጠቅላይ ሚኒስትር አሊ ዜዳን ትናንትና የባህር ኃይል አባሎች መርከቧን ይይዘዋታል ብለው ነበርና አሁን ግን ዓለም አቀፍ ባህር ውስጥ መሆኗ እውነት ከሆነ ለመንግስቱ ከፍተኛ ሀፍረት እንደሚሆን ታውቋል። ሶሪያ ውስጥ ለሶስት ዓመታት የዘለቀው ግጭት በታሪክ ውስጥ በሕፃናት ላይ ከፍተኛ ጉዳት ያደረሰ መሆኑን ዩኒሴፍ አስታወቀ። የተባበሩት መንግስታት ድርጅት የሕፃናት መርጃ ዩኒሴፍ ዛሬ ማክሰኞ ባወጣው አዲስ ዘገባ በአሁኑ ወቅት በጦርነቱ የተጎዱ 5.5 ሚሊዮን የሶሪያ ሕፃናት አስቸኳይ እርዳታ እንደሚፈልጉ አመልክቷል። እንደ አውሮፓ አቆጣጠር ከ2011 መጋቢት ጀምሮ ቢያንስ 10 ሺህ ሕፃናት እንደተገደሉ ያመለከተው የዩኒሴፍ ዘገባ ሸሽተው በአሁኑ ወቅት በየመጠለያ ጣቢያዎቹ ያሉ ሕፃናት የቦምብ ድብደባ፣ የመሰረቅ ወይም የመገደል ስጋት እንዳለባቸው ገልጧል። ዩኒሴፍ በዚህ ይፋ ባደረገው አዲስ ሪፖርት ያጎላውና ያሰመረበት በሕፃናት ላይ ጥልቅ የሆነ የመንፈስ ጭንቀት መኖሩን ነው። የማሌዥያ አየር መንገድ አውሮፕላን መጥፋት ከሽብርተኛነት ጋር እንደማይገናኝ የኢንተርፖል ኃላፊ ገለጡ። የኢንተርፖል ማለትም የዓለም አቀፍ ፖሊስ ቢሮ ዋና ጸሐፊ ሮናልድ ኖብል እንደሚሉት የተሰረቀ ፓስፖርት የያዙ የሁለት ኢራናውያን አውሮፕላኑ ውስጥ መሳፈር አውሮፕላኑ የጠፋው ከሽብርተኛነት ጋር በተያያዘ ሊሆን ይችላል የሚለውን መላምት ውድቅ አድርገዋል። ሁለቱም በተመሳሳይ ሰዓት ወደ አውሮፕላኑ መግባታቸው፣ አንዱ የ19 ዓመት ፖሪ ኑር መሐመዳይ፣ ሌላው የ29 ዓመቱ ዴላቨር ሰይድ መሐመዳሪዛ እንደሆኑ የተገኘው ፎቶግራፍ ያስረዳል። የማሌዥያ ፖሊስ ኢንስፔክተር ጀነራል ካሊድ ታንሲር እንደገለጡትም የ19 ዓመቱ ፖሪ ጀርመን ውስጥ ጥገኝነት የሚጠይቅ ነው። ሌላው በተሰረቀ ፓስፖርት የተሳፈረው መንገደኛ ማንነትና ዜግነት እየተጣራ መሆኑን እኒሁን ኢንስፔክተር ተናግረዋል። ጃፓን ከ18 ሺህ በላይ ሕዝብ ያለቀበትን የሱናሚ ርዕደ ምድርና የዓለማችን ከፍተኛ የኒኩሌር ቀውስ የደረሰበትን ሶስተኛ ዓመት እያከበረች ነው። በአገሩ ሰዓት አቆጣጠር ዛሬ ማክሰኞ ሌሊት ከሌሊቱ ለ914 ደቂቃ ጉዳይ የሕሊና ጸነው ተደርገዋል። ያ ሰዓት በሬክተር መለኪያ 9 የተመዘገበ ርዕደ ምድር የደረሰበት ነው። ዜናው አበቃ። ዜናዎቹን ሰማን ከምሽቱ 3 ሰዓት በ2 እና በ5 ሜትር ባንድ የአጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎች ይቀርባሉ ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው አሁን ወደ መጀመሪያው ዘገባ እናልፋለን በሐረር ከተማ ሸዋ በር ገበያ ማዕከል ለአምስተኛ ጊዜ መቃጠሉን ጉዳቱ የደረሰባቸው ሰዎች ለቪኦኤ በስልክ መግለጻቸውን ትላንት ዘግበናል። በቃጠሎው በአስር ሚሊዮኖች ብር የሚገመት ንብረት መውደሙንም እሳቱም ሳይጠፋ ለስድስት ሰዓታት እንደቆየ ባለ ንብረቶቹ ተናግረዋል። እሳቱን ተከትሎም ንብረቱ በወደመባቸውና በፖሊሶች መካከል በደረሰ ግጭት ከስልሳ ያላነሱ ሰዎች መታሰራቸው ታውቋል። ዘጋቢያችን መለስካቸው አመሃ የከተማዋን ባለስልጣናት ለማነጋገር ያደረገው ሙከራ ግን እስካሁን አልተሳካለትም። ዝርዝሩን ነው። ጉዳት ደርሶብናል ብለው ለቪኦኤ ያስረዱትና ስማቸውን እንዳይገለጽ ያስጠነቀቁ ሰዎች እንዳሉት ትናንት የካቲት 30 ቀን 2006 ዓ ም ከምሽቱ ሁለት ሰዓት ተኩል አካባቢ የተነሳው እሳት የጠፋው ከሌሊቱ 8 ሰዓት ላይ ነው። በዚህ ጊዜ ውስጥ የሐረ ከተማ የእሳት አደጋ መኪኖች እጅግ ዘግይተው የደረሱ ቢሆንም ፋይዳ ያለው ተግባር እንዳላከናወኑም ተናግረዋል። ከድሬዳዋ ከተማ የእሳት ማጥፊያ መኪናዎች የደረሱትም ዘግተው ስለነበረ ያደረጉት እርዳታ እንዳልነበረ ገልጸዋል። በዚህ አደጋ ንብረታቸውን ያጡት አቶ ገብረ መድን ገብረ መስቀል የእሳቱን አጀማመርና የደረሰውን ጉዳት በስልክ ገልጸውልኛል። እንግዲህ እስካሁን ይፋ የሆነ የተሰጠ ነገር የለም። ትናንትና እንደምታውቁት እሑድ ነው፣ ማንም የከፈተ ሰው እሳቱ የተነሳ ከተዘጋው ሰፈር ነው። ስለዚህ እኔ አሁን ከቀሩ ሰዎች አንዱ እኔ ነኝ እኮ ምን ያህል መደቦች ተቃጠሉ? ምን ያህል ሱቆች ተቃጠሉ? የነበረው በሙሉ የወደመው ወይነት የተረፈ አለ ይሆናል አደለም? እዛው ነው ያለሁት። ምንም የተረፈ ነገር የለም። እኔ አሁን በትርፍ አለ አይደለም፣ ከሰል ምናምን እነግድ ነበረ ለእሳት አደጋው ተብሎ ወደ ውጭ ወጥቶ፣ አሁን ፖሊሶችን ለምኜ በጣም ተባብረውኝ ወደ ነበረበት እየመለስኩ ነው ያለሁት ና አንድም ቤት የተረፈ የለም። እኔ አሁን ካሜራ ሆኜ ወደ አንተ ቀጥታ ማስተላለፍ ቢሆን አንድም አንድም የቀረ ነገር የለም። ለመሆኑ የወደመው ንብረት ወደ ስንት ይገመታል? በርሶ ግምት እስኪ ንገሩኝ። እኔ እውነት ለመናገር ከሆነ ሰርግልኝ ላይ ግምት ግምት ነው። አረ በእርግጠኝነት ሁለት መቶ ሚሊዮን ነው በእርግጠኝነት ነው። ይህ ምንም አይነት ጥርጥር የለውም። ብትመጣም ብታየውም ይሄን ንብረት በበጎ አድራጎነት ወይ ደግሞ በፈቃደኝነት ከተሰጠን ብድር ምናምን እርስ በራሳችን ሊወዳደር ነው ማለት ነው። አንዳንድ ግብረ ሰናይ አበዳሪ ድርጅቶች ምናምን ተጨማምሮ ማለት ነው። እውነታው ጥሬ እውነታው ስነግር ከመንግስት ዜሮ አምስት ሳንቲም ያው ከመጀመሪያው ጉዳት የተደረገል ነገር የለም። በሐረር ከተማ የሸዋብር የገበያ ማዕከል ተብሎ በሚታወቀው ስፍራ የሚገኙት መደብሮች ቃጠሎ ሲደርስባቸው ይሄ ለአምስተኛ ጊዜ እንደሆነ የሚናገሩት ተጎጂዎቹ በመጀመሪያ በ1992፣ ከዚያም በ1993 በ አስራ ዘጠኝ መቶ ዘጠና ስድስት በሁለት ሺህ ሦስት እና በዚህኛው ዙር ደግሞ በትናንቱ ምሽት ለአምስተኛ ጊዜ ሲቃጠል ፖሊስ የቃጠለው መንስኤ ይሄ ነው ብሎ አንድም ጊዜ መግለጫ አልሰጠም ብለዋል አቶ ገብረ መድን። ይኸውን ቃጠሎ በስንት ሰዓት እንደተነሳና እንዴትስ እንደጠፋ ያብራራሉ። አሁን እዛ ጋ ቆሚ እያልኩ ያለው እውነቱ ነው የምነግርህ። እሳቱ አለ አሁን የቀረም ነገር የለም። ያው መብራት ኃይል ግቢ፣ ባህር ዳር ከተማ ማንም ማንም የከተማው ወላጅ ቤተኛውም የዓለም ክፍል ያለ ያውቀዋል። አሁን ጭሱ እንዳለ ይፈጣ ማለት መከላከያ ነገር ግን ቡድኖች መጥተው ለማጥፋት አልሞከሩም። ሞክሯል ግን ምን አለ መሰለ ከሞት በኋላ ጠባሪ ይመጣላል። እኛ ግን ከሞተ በኋላ ጉዳይ ሁሉ ካከተሙ በኋላ ኃላፊው አካል መጥተዋል። ጉዳቱ የደረሰባቸውና ስማቸው እንዳይገለጽ የተማጸኑት ሰዎች ጨምረው እንዳብራሩት ደግሞ በትናንቱ ቃጠሎ የደረሰው የንብረት ጉዳት በብዙ አስር ሚሊዮኖች ብር ይገመታል። ሰዎቹ እንደሚሉት ከሆነ የዚህኛውን ቃጠሎ ልዩ የሚያደርገው መደብሮቹ ተቃጥለው እንዳበቁ በዶዘር ስፍራው መቆፈሩና ሁሉም ነገር እንዳልነበረ መደረጉ ነው። በዚህ ምክንያት ተጎጆቹ በዛሬው ዕለት አቤት ለማለት ወደ ክልሉ ባለሥልጣናት ሲሄዱ በተቀሰቀሰው ግጭት ሶስት የከተማ አውቶቡሶች፣ የህይወት ፋና ሆስፒታል መስኮቶች መስታወት በድንጋይ መሰባበራቸውን በአንዳንድ ታክሲዎች ላይም ተመሳሳይ ጉዳት መድረሱን የዓይን ምስክሮች ገልጸዋል። ፖሊስ አስለቃሽ ጭስ በመተኮስ ሰውን ለመበተን እንደሞከረ በቆመጥም ድብደባ መፈጸሙን አቶ ገብረ መድድ ገብረ መስቀልም አረጋግጠውልኛል። በሳቸውም ላይ ድብደባ እንደተፈጸመባቸው ተናግረዋል። የክልሉን የፖሊስ ኮሚሽን ኮሚሽነር አብዱልፈታህ አብዱልቃድር፣ የፖሊስ ህዝብ ግንኙነት ኃላፊውን ኮማንደር ጣሰውን በስልክ ለማናገር ያደረግነው ተደጋጋሚ ሙከራም አልተሳካም። በተለይ በተለይ የኮሚሽነሩን ስልክ አንድ ጊዜ አንስተው በሌላ ቁጥር ሊያገናኙን ቃል የገቡልን ሰውም ቃላቸውን እንዲጠብቁ አልሆነላቸውም። የክልሉ አስተዳደር መደበኛ ስልክም መልስ አይሰጥም። ወደፊትም ሙከራችንን እንቀጥላለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ቀጣዩ ዘገባም እዚያው አዲስ አበባ ያቆየናል። ባለፈው ሳምንት ማብቂያ ላይ የተካሄደውን ዓለም አቀፍ የሴቶች ቀንን ተንተርሶ በተሰናዳው ታላቁ ሩጫ ሀሳባቸውን ለመግለጥ የወጡ አባሎቼ ለእስር ተዳረጉ ሲል ሰማያዊ ፓርቲ ከሷል። ይበልጡን የፓርቲው አመራር አባላት የሆኑ ሴቶች አሁንም በእስር ላይ እንደሚገኙም ፓርቲው አስታውቋል። ይህን ዜና አስመልክቶ አሉላ ከበደ በፓርቲው የሴቶች ጉዳይ ምክትል ኃላፊዋን ወይዘሪት ኢየሩሳሌም ተስፋውን አነጋግሯል። ሴቶች ስቴቶች ነበር እና አንድ ላይ የነበር ነው። ከሰማያዊ ፓርቲ ተዘጋጅተን ጠዋት ነው የወጣ ነው። ሩጫው እንደተጀመረ ከህዝቡ ጋር አንድ ላይ ነው የጀመር ነው። በተለይ የኢህአዲግ ከሴቶች ፎረም ከሴቶች ሊግ የመጡ በጣም ብዙ ነበሩ። እነሱ የኢህአዲግን መዝሙር እየዘመሩ ነበር። ስለ ኢህአዲግ ጥሩነት እየተናገሩ ነበር። እኛም የወጣ ነው ድምጻችንን ለማሰማት ነበር። ምክንያቱም እንዳለ አሁን ያሉት ነገሮች በሙሉ ተዘግተውብናል። ያለን አማራጭ ባገኘ ነው ቦታ ላይ ድምጻችንን ማሰማት ነበር። ሩጫው እንደተጀመረ እኛም ጥያቄዎቻችንን ማንሳት ጀመርን። ነጻነት፣ ዲሞክራሲ፣ ፍትህ እንፈልጋለን፣ የታሰሩት የፖለቲካ እስረኞች ይፈቱ፣ ጋዜጠኞች ይፈቱ፣ የሙስሊም መፍትሄ አፈላላጊ ኮሚቴዎች ይፈቱ፣ እነዚህ ነው የመሳሰሉ ጥያቄዎቹ እያነሳን ሩጫውን ጨረስን። መንገድ ላይ ፖሊሶች ደህንነቶች አብረውን እየተከተሉ ነበር። እየተከተሏችሁ ያሉት ሰዎች ፖሊሶች ደህንነቶች መሆናቸውን በምንድን ነው የምታውቁት? የሩጫው አካል አለመሆናቸውን በምን አወቃችሁ? ምክንያቱም በብዛት ከዚህ በፊት የምናውቃቸው ደህንነቶች ናቸው። ሲቀጥል ደግሞ ሩጫው ለሴቶች ነው የተዘጋጀው። ወንዶች ግን አብረ መላችን እየሮጡን ነበር። ከዛ ሩጫውን ስንጨርስ እየጠቆሙ እያተያዙ ነበር። እቺ ያቺ፣ ያለች ያቺ ያለች እያሉ ነት እኔና ኤልታ በጣም ደግሞ፣ እነሱ ሲያዙ እኛ ወደ ኋላ ቀርተን ነበር። ስንገባ እነሱ እንደተያዙ አላወቅንም መጀመሪያ። ያለ ብቻችን ይዞ ወደ ሌላ ቦታ አስገመጡን። ከሆነ ሰዓት ድረስ ላይ ህዝቡ ቀዘቅስ ድረስ ሰው የሚባል የለም ነበር። እኛ ለብቻችን አስቀምጠውን ደህንነቶችና የኢንስፔክተር ማዕረግ የለበሰ ፖሊስ አብሯችሁ አለ። እያስፈራሩ የዛቱብን ስልካችን ፎቶ እያነሳን ነበር ያንን ስልክ ተባበሩት እዛ ከሆነ ሰዓት በኋላ ላይ በዛቻና ማስፈራሪያ ወደ ቤታችሁ አስትሄድ አለት ምንድን ነው ዛቻና ማስፈራሪያው ለምንድን ነው የታሰራችሁት የተገለጸላችሁ ነገር አለ የተነገረን ነገር ሁከትና ሽብር እያነሳሳችሁ ነው ጥጋበኞች ናችሁ ምን ጎሎባችሁ ነው ከሌላ አካል ተልካችሁ የመጣችሁ ናችሁ። ስድቡ ለሚዲያ የማይሆን ስድብ ነው። በጣም አጸያፊ ስድብ ነበር ስተድቡን የነበር ነው። በጣም ጥጋበኞች እንደሆንን፣ ሌሎችን ለማነሳሳት ሆን ተብሎ እንደገባ እንግዲህ በፊትም ተደጋጋሚ ሙከራ እንዳደረግን እና ከአሁን በኋላ እንደማያልፉ በህይወታችንም እርምጃ እንደሚወስዱ ነው የነገሩ። ማን ነው ይሄንን የሚነግራችሁ? ማስፈራሪያና ዛቻውንም ሆነ አሁን እንዳልሽው ማስጠንቀቂያውን የሰጣችሁ ክፍል ማን ነው? ፖሊስ ጣቢያ መደበኛ የስር መቆያ ሄዳችሁ ነው? የት ነው የሆነ ወሴ አይደለም ውዛው እንዳለን መገናኛ ዲያስፖራ አደባባይ ላይ ነው የነበሩ። ሩጫው የተጀመረው የተጠናቀቀውም እዛ ላይ ነው። ከዲያስፖራ አደባባይ ወደ ታች አውርደውን ነው። አንደኛው የኢንስፔክተር ማዕረግ ልብስ ለብሷል። ሌሎቹ ደህንነቶች ናቸው ሲቪል ላይ ለበስ። ወይዘሪት ኢየሩሳሌም ቅድም ሌላ እድል አማራጭ ስለሌለን ይህን አማራጭ ልንጠቀም ወጣን ብለሻል። ምንድን ነው ያ አማራጭ? ምንስ የማድረግ ነው? ምክንያቱም አሁን በአሁን ሰዓት ላይ ማንም ሰው እንደሚያውቀው ሁሉ ነገር ታስረናል ማለት እስር ቤት ያሉት በግልጽ በጠባብ እስር ቤት ቢሆንም ያለ የኢትዮጵያ ሕዝብ እኛ አብዛም በፖለቲካ ውስጥ ያለን ሰዎች ምንም ሀሳባችንን በምንም መንገድ መግለጽ አንችልም። መጻፍ አንችልም። መናገር አንችልም። ሰላማዊ ሰልፍ ማድረግ አንችልም። ስለዚህ እንደዚህ አይነቶችን ሌላ የሚያዘጋጀውን እየተጠቀምን ሀሳባችንን መግለጽ ነበረብን። ስራችንን ማስተላለፍ መቻ አልነበረብን። ያንን ነው የተጠቀምነው። እንደ ነገርሽኝ አስሮናችሁ ነው የወጣችሁት። ስንቶቻችሁ ናችሁ ተይዛችሁ የነበረው? ለምን ያህል ጊዜ ስተያዛችሁ? እኔና ኤልሳን ከአንድ ሰዓት ከአንድ ሰዓት ተኩል ለሚሆን ጊዜ ነው ሰው ውስጥ ሰዓቱን እርግጠኛ ስላልሆንኩ ነው። ሁለት ነን። ሌሎቹ አባት ሴትና ሶስቱን ታስረው በአሁኑ ሰዓትም በእስር ቤት ለስራቸው መንስኤ ምን የሚል ነው እስካሁን የተገለጠው። ፍርድ ቤት ሲወሰዱ ዛሬ ጠዋት ፍርድ ቤት መርማሪው ያቀረበው ነገር እንደ ክስ የሚኒልክ ልጆች ነን፣ የጣይቱ ልጆች ነን ብለዋል። ይሄ ደግሞ ሁከትና ሽብርን ያነሳሳል፣ በዚህ ምክንያት ቀጠሮ እንዲሰጠኝ ብሎ ነው መርማሩ የጠየቀው። የሚኒሊክ ልጅ ነኝ የጣይቱ ልጅ ነኝ ማለት የተከለከለ ነው ነው በህግ። እንግዲህ በህጉ መሰረት የተከለከለ ነገር የለም። የእውነትም የሚኒሊክ የጣይቱ ልጆች ነን በምን መልኩ ይታዩት አናውቅም። እንግዲህ እስካሁን የተነገረን ነገር የሚኒሊክ ልጆች የጣይቱ ልጆች ነን ብለዋል፣ ይሄ ደግሞ ሁከትና ሽብርን ያነሳሳል። የላካቸው አካል ማን እንደሆነ እስክናጣራ ድረስ ከአርብ ጊዜ ቀጠሮ ይሰጠን ብለው ነው የጠየቀው መርማሪ። ወይዘሪት ኢየሩሳሌም ተስፋው የሰማያዊ ፓርቲ የሴቶች ጉዳይ ምክትል ኃላፊ ለጊዜ ሻ አመሰግናለሁ። እግዜር ስጥልኝ በጣም አመሰግናለሁ። ደቡብ ሱዳንን ጥለው ወደ ኢትዮጵያ ተሰደው የነበሩ ወጣቶች በሀገሪቱ በተቀጣጠለው የእርስ በርስ ጦርነት ለመሳተፍ ጓዛቸውን ጠቅለው ወደ ትውልድ ሀገራቸው በመመለስ ላይ ናቸው። ማርተ ፋንደር ቮልፍ ከአዲስ አበባ በላከችው ዘገባ የሚበዙት ተመላሾች የተቃዋሚዎች ደጋፊዎች ናቸው። ዝርዝሩን ሄኖክ ሰማእግዜር ያቀርበዋል። ዕድሜያቸው ከ18 እስከ 40 የሚሆን 100 ደቡብ ሱዳናውያን ስደተኞች ከኢትዮጵያ መዲና አዲስ አበባ ወደ ትውልድ ሀገራቸው ባሳለፍነው ሳምንት ብቻ ተጉዘዋል። በቀጣዮቹ ሁለት ሳምንታት ወደ 300 የሚሆኑም እንደሚጓዙ ይጠበቃል። የ31 ዓመቱ ጋት ዴት ከ9 ወር በፊት ነበር ወደ ኢትዮጵያ የተሰደደው የኑዌር ብሔር አባል በመሆኑ በጁባ ለነፍሱ በመስጋት ወደ አዲስ አበባ መምጣቱን ይናገራል። በጁባ የሽያጭ ባለሙያ ሆኖ ይሠራ የነበረው ጋትዴት አሁን ጓዙን ጠቅልሎ ወደ ሀገሩ መመለሱ ነው። ሥራ ፍለጋ ወይም ዘመድ ጥየቃ ሳይሆን ከተቃዋሚዎች ወግኖ መንግሥቱን ለመውጋት በማሰብ ነው። አሁን አገር የለኝም። ስለዚህ አገር እንዲኖረኝ ለዓላማዬ መዋጋት እንዳለብኝ ቁርጭ ነው የምጓዘው። በተቃዋሚው ጎራ የተሰለፉት የሱዳን ሕዝብ ነጻ አውጪ እንቅስቃሴ አካል ነበሩ። ፓርቲው ራሱን እንዲያሻሽል ያቀረቡት ሀሳብ በፕሬዚዳንቱ ተቀባይነት አጣ። በፓርቲው የውስጥ አሰራር ዙሪያ የተነሱ ሀሳቦችን በውይይት ለመፍታት ጥረት ቢደረግም አሻፈረኛሉ። አሁን ለተቃዋሚዎቹ ድጋፍ የምንሰጠው የዲሞክራሲያዊ ሽግግር በፕሬዚዳንቱ ተቀባይነት በማጣቱ ነው። ችግሩም የተጀመረው በዚሁ መልክ ነው። ከ500 በላይ የሚሆኑ በኢትዮጵያ ይኖሩ የነበሩ ደቡብ ሱዳናውያን ወደ ሀገራቸው ተመልሰው ለመዋጋት ወስነዋል። በኢትዮጵያ የደቡብ ሱዳን ስደተኞች ማኅበርን የሚመሩ ሽማግሌዎች ግን በውጊያው መሳተፍ የሚያመጣው ፋይዳ የለም ይልቁንም በትምህርታቸው አተኩሩ በማለት ይመክራሉ። ምክሮቻቸው ግን ሰሚ ጆሮ አላገኙም። የ38 ዓመቱ ጄምስ በታህሳስ ወር የደቡብ ሱዳን ግጭት ሲጀመር ወደ ኢትዮጵያ ተሰደደ። በልጅነቱ ወታደራዊ ሥልጠና እንደነበረው ይናገራል። አስቀድሞ የሱዳን ሕዝቦች ነጻ አውጪ ግንባር መልምሎት እንደነበር በውጊያ ግን አለመካፈሉን ይገልጻል። አሁን ግን ለሚያምንበት ጎራ ለመዋጋት ወደ ሀገሩ ሊጓዝ ቀን ቆርጧል። ከሁለት ሳምንት በኋላ በእርስ በእርስ ጦርነት ወደ ታወከችው ደቡብ ሱዳን ሊያመራም እቅድ ይዟል። ውጊያ በደቡብ ሱዳናውያን ላይ የተጫነ ግን ያልፈለጉት ነው። የአገሪቱ አመራር በውይይትና በሰላም ጉዳዩን ለመፍታት ካልፈለገ ከፊታችን የሚጠብቀን ግጭትና ብጥብጥ ይሆናል። አሁን ህዝቡ ጦርነቱን ችላ ሊለው አይችልም። ያለን የመፍትሄ አማራጭ ጦርነት ከሆነ ወደ ሜዳ ወርደን እንታኮሳለን። በስተ መጨረሻ ይህንን ያልተፈለገ ጦርነት የጫኑብንን ካሸነፍናቸው ይኸው ስህተት ነበራችሁ ለማለት ያስችለናል ጋትዴት እና ጄምስ በፈቃዳቸው ለተቃዋሚው የደቡብ ሱዳን የተቃዋሚ ጦር ለመሰለፍ ወስነዋል። ከመካከላቸው ሁለት ሴቶች ይገኛሉ። ከአዲስ አበባ ወደ ጋምቤላ በአውሮፕላን ከሄዱ በኋላ ከጋምቤላ ወንዝ ተሻግረው በተቃዋሚዎች ይዞታ ወደሚገኙ የደቡብ ሱዳን አካባቢዎች ያመራሉ። በደቡብ ሱዳን የወታደራዊ ሥልጠናና የእዝ ስልጣን ይሰጣቸዋል። የበጎ ፈቃድ ተመልማዮቹ በየችሎታቸው እንዲሰሩ ይመደባሉ። ይህም በውጊያ በቀጥታ መሳተፍን ይጨምራል። ጋትዴት በደቡብ ሱዳን ሌሎች የውጭ ኃይሎች መሳተፋቸው ያልተገባ ነው በማለት ይቃወማል። ወታደሮች የሚያሰባስቡት ለምንድን ነው? ከዚያ ቀጥሎ ደግሞ ሰራዊቱ ገለልተኛ ይሆናል። ወደ ነዳጅ ዘይት ማምረቻ አካባቢዎች የሚላኩ ከሆነ ለምንድን ነው የሚጠብቁት የሚል ጥያቄ ያስነሳል። እንዲህ አይነት እንቅስቃሴ ዜጎቹን በመግደል ላይ ያለውን መንግስት እንደማጠናከር ይቆጠራል። የደቡብ ሱዳን የፖለቲካ ተቀናቃኞችን ለማስታረቅ የተያዙ ጥረቶች ብዙም ለውጥ አላመጡም በጥር ወር የሰላም ስምምነት ቢፈረምም ውጊያው አሁንም ቀጥሏል የሰላም ድርድሩም እስከ ሚያዝያ ወር ማብቂያ ድረስ መተላለፉ ተዘግቧል በመጨረሻም አድማጮች ኢትዮጵያውያን በሚለያዩባቸው የታሪክ ጭብጦች ዙሪያ በጀመርነው ተከታታይ ዝግጅት ዛሬ የሚሳተፉ እንግዶቻችን በቨርጂኒያ ኦልድ ዶሚኒየን ዩኒቨርሲቲ የግጭት አፈታት ትምህርት መምህር ዶክተር ብርሃኑ መንግስቱ፣ አቶ በያን አሶባ የቀድሞ የኦሮሞ ነጻነት ግንባር አመራር አባል የህግ ባለሙያና በኦሃዮ ስቴት የሰብአዊ መብት ጠበቃ እንዲሁም ዶክተር ጌታቸው ኃይሌ የጥንት ኢትዮጵያ ታሪክ ተመራማሪ ተመራማሪና የቋንቋ ሊቅ ናቸው። የውይይቱ አስተናባሪና አዘጋጅ ትዝታ በላቸው ናት። ክፍል ሁለት እነሆ። ታሪክን የምናጠናው ለማወቅ የተሳሳቱ ከተሳሳቱ ለመማር ወደፊት የተሻሻለ ህይወት ለመጀመር ነው። ያንን ያለፈውን ታሪክ በጠላትነት ወይንም ደግሞ ይሄ ደርሶብናልና ማስታወሻ እናቆምለት ማለት ወደፊት አያራምድም። ምክንያቱም አንደኛ እውነተኛነቱ እየተ በጥርጣሬ ላይ ይገኛል። በዚያ ላይ ደግሞ ዘላለም ሁልጊዜ ያንን እያስታወሱ ጠላትነትን የምናስታውሰው ይሄ በፍጹም መቆም አለበት። አስታራቂ የሚመጣው ሀሳብ ይህንን ያቀርብልናል። ደግሞ ሌላው ማስታወስ ያለብን ማስታወስ ያለብን ይሄ በአሁኑ ጊዜ የተገኘው ትርፍ አሁን የተባለው የተገኘው ትርፍ ያስገኙት ደማቸውን አፍሰው የታገሉት ኢትዮጵያውያን አማሮች የሚባሉት ዋናዎቹ በተቀዳሚነት እነሱ ናቸው። የኢትዮጵያ መንግስት የቀዳማዊ የነገስ የንጉሳዊ መንግስት እንዲወድቅ ያደረጉት የአማሮች በቅድሚያ የተካፈሉበት ነው እና በዘር አማራ ትግሬ እንደዚህ የምንለው እኛ ለማንሳት ማንወደው ስለሚከፋፍለን ነው እና ለምሳሌ በአጼ ኃይለ ሥላሴ ጊዜ ሃይማኖት የግል ነው፣ ሀገር የጋራ ነች ብለው ነበረ። እኔም በዚህ አካሄድ ባህል የግል ነው፣ ጎሰኝነት የግል ነው፣ ሃይማኖት የጋራ ነው። እኔ አማራ ነኝ በምልበት ጊዜ ሌላው ሰው ኦሮሞ ነኝ በሚልበት ጊዜ የግል ህይወቱ መሆን አለበት። ኢትዮጵያዊ ነን የሚለው ላይ ማተኮር አለብን። እና ይሄ ነው እንግዲህ ዋናው እኛ ማተኮር ያለብን እና ወደፊት አንድነት የሚወስደን የኢትዮጵያን ታሪክ በአጼ ምኒልክ ዘመን ተጀመረ ማለት አጼ ምኒልክ አስፋፉ ሀገር ማለት ከአጼ ምኒልክ ከመወለዳቸው በፊት አጼ ሰርጸ ድንግል ከመወለዱ በፊት አጼ ልብነ ድንግል ከመወለዱ በፊት ግራኝ ከመምጣቱ በፊት የግ ዘርዓ ያዕቆብ በነገሰበት ጊዜ የነበረውን ሀገር እነዚህ እነዚህ እኮ ተጽፈዋል። እኛ እኮ የሥነ ጽሑፍ የደብተሮች የጸሐፊዎች የሊቃውንት ሀገር ነች እኮ ኢትዮጵያ። ያን ሁሉ በደንብ መዝግባ ታሪኳን አስቀምጣለች። ያንን ምን እናድርገው? እናቃጥለው? ወይስ ምን እናድርገው? ደግሞ ሌላው ነገር በዚያን ጊዜ እነዚህ ሰዎች ማንንም የሚፈሩት የላቸውም። ሲገሉም ገደል ነው ነው የሚሉት እንጂ እንደዚህ ያለውንም ፈጀ ነው ነው የሚሉት እና በጦርነት ጊዜ ደግሞ አንድ ሰው ጋራ ስንነጋገር እንደሰማሁት ጦርነት ያሰክራል። ወታደሩ ጦርነት በወጣ ጊዜ ይሰክራል። ማንን እንደሚገድል ማንን እንደሚመታ አያውቅም። ይሄ እንኳንስ በጥንቱ ዘመን ይቅርና በቪየትናም የሆነውን አይተነዋል። ትላንትና በኢራን ኢራቅ የሆነውን አይተናል። ስንቶች ናቸው ከጦር ከአእምሯቸው ወጥተው የሚያብዱ እና እንዲህ ያሉ ወታደሮች ምናልባት አንዳንድ ጥፋት አድርገው እንደሆነ ያንን የኢትዮጵያ ታሪክ አድርገን ልንወስደው አይገባም። ግን ኢትዮጵያ ተስፋፋች የሚለው እንዳተረጓጎሙ ነው። አጼ ምኒልክ አስፋፍቶ ቢሆን ኖሮ ጅቡቲን አይለቁም ነበረ፣ ሶማሊያን አይለቁም ነበረ፣ ኤርትራን አይለቁም ነበረ። አስፋፉ ከማለት ብለን የተቻላቸውን ያህል የጥንቷን ኢትዮጵያ መለሱ ብለን ወደፊት መሄድ ይገባናል። እኔ ለኦሮሞ ወንድሞቼ ዘመዶቼ የምነግራቸው የኢትዮጵያን ታሪክ የራሳችሁ አድርጉ ለአቤሲኒያል እናንተ ብላችሁ ለምትወስኑት ለጥቂቶች አታድርጉ። ክብር ነው የኢትዮጵያን አንድ ማድረግ እና እዚህ ማድረግ ትልቅ ክብር ነው እና ክብራችሁን አታስወስዱ ነው የምለው። እሺ፣ እሺ ዶክተር እዚህ ጋር እንግዲህ ላቆሞት፣ ይቅርታ እና በጣም አመሰግናለሁ። ለዶክተር ብርሃኑ መንግስቱ እድሉን ልስጥ። ምክንያቱም ሁለታችሁንም አዳምጠዋል። አሁን ዶክተር በያን የቀደመውን ህገ መንግስትም ተመልክተዋል። ህገ መንግስቱ ላይ አንዱን እንደ ዜጋ፣ ሌላውን ደግሞ እንደ ቃሉን ዘነጋሁት፣ ይቅርታ፣ እንደ ሰብጀክት፣ እንደ ተገዢዎች አርጎ የሚቆጥር ነው ብለዋል። ግን ደግሞ ዶክተር በያን ራሳቸው መልሰው የተደረጉትን ትግሎችና ያስገኙትን ውጤቶችን መሻሻሎችን ጠቅሰዋል። በሌላ በኩል ደግሞ ዶክተር ጌታቸው ኢትዮጵያ እንደውም በምኒልክ ጊዜ አይደለም የተስፋፋችው። ምኒልክ የነበረውን ድንበር መልሰው ያዙ። ከዚያ በፊትም አንድ ነበረ ግዛቱ የኢትዮጵያ ግዛት የሚል ነው ብለዋል። እንግዲህ የሚወራው ምንድ የሚያነታርከን በመሀል ላይ ያሉ ነገስታት አሉ፣ አገዛዝ አለ እና በአገዛ አገዛዙ ደግሞ የሚመሰለው በተወሰነ ህዝብ ወይንም ብሄር አካል ነው። እሱንም እስቲ ተመልክተው ዶክተር ብርሃኑ መንግስቱ አስታራቂ ሀሳብ ይስጡን። አስታራቂ ትንሽ ዶክተር በየን ባሉት ለማረም ሳይሆን ለማስተካከል የምፈልገው እኔ ታሪክ የተጻፈ በዚህ ነው በዚያ ነው ለዚህ ነው ለዚያ ነው ልል አልችልም። እኔ ታሪክ አስተማሪም አይደለሁም ተማሪም አይደለሁም። ግን እኔ ላይው የምፈልገው የታሪክ ሚና ምንድን ነው? ወዲ ዘሮል ኦፍ ሂስትሪ በሚባለው ጥያቄ ላይ ታሪክ መታወቅ አለበት፣ መመርመር አለበት። ዝም ብሎ ለመቆጣት፣ ለማኩረፍ፣ ለመለያየት ሞቲቬትድ የሆነ በዚያ የተመሰረተ ሳይሆን የት ነበርኩ፣ ወደዚህ የት ልሄድ ነው የሚለውን ሚና መጫወት አለበት። ላለሁ ግን ያንን ሚና ለመጫወት በሚሞክርበት ጊዜ አንዳንድ ጊዜ መስማማት ሊኖር ይችላል። ከንሰንስስ አሁን ለምሳሌ በበቀደም ዶክተር ባህሩ ያሉትና አሁን ዶክተር ጌታቸው ስለ ታሪክ የሰጡት አተረጓጎም የተለያየ ነው እና እኔ እንደሚመስለኝ አስታራቂ የሚሆነው በሁለት መንገድ ነው። አንደኛው ተሰብስቦ በጽሁፍ መልክ ተለዋውጦ ሁለት አይነት ናራቲቭ ሊኖር ይችላል። አንድ አይነት አንድ ወጥ የሆነ ሊኖር ይችላል። ግን አት ኤንድ ኦፍ ዘ ዴይ በመጨረሻ ላይ መታሰብ ያለበት ምንድን ነው ይሄ ሁኖ ሳለ እናንተ እንደዚህ ካመናችሁ እኛ እንደዚህ ካመነ ወደፊት ምን እናርግ የሚለው ጥያቄ ነው። እኔ እንደሚመስለኝ ተገቢው ማለት ምን ማለት ነው ታሪክ ኢንፎርም መጠቆም አለበት እንጂ ማጠቃለያ ገደብ መሆን የለበትም። ቅድም ዶክተር ጌታቸው ሲሉት እንደነበረ ይሄን ስተት ከተሰራ ይሄ ስህተት እንዳይሰራ ምን አይነት ህግ መጽሐፍ አለበት፣ ምን አይነት የኦርጋናይዜሽን የመስሪያ ቤቶች አሰራር መኖር አለበት የሚለውን እንዲረዳን ነው እንጂ አንዳንድ ጊዜ ወደ ታሪክ ተመልሶ ሂዶ ለምሳሌ የእስራኤሎችና የፓለስቲናውያን ነገሮች ኢንፎርም ያደረገና ለዚህ ላይ ማን ነው መጀመሪያ ከዚህ ላይ ሲባል ፓለስቲንያኖቹ የሚናገሩት ታሪክና እስራኤሎቹ የሚናገሩት ታሪክ የተለያየ ነው። ያንን ለማስታረቅ ዘላለም እድሜ ይፍታህ የሆነ ትግል ከማካሄድ ይልቅ ግ ይሄንን ከሆነ እናንተም እንዲህ የምታወጡት እኛም የምናየው እንደዚህ ከሆነ ይሄ ከሆነ በኋላ ወደፊት እንዴት ብለን እንሄድ የሚለውን ብናጠብቅ ያንን ብንወስድ የተሻለ መስሎ ይታየኛል። አቡራን አድማጮች ከሰኞ እስከ አርብ በየለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ስርጭት የዛሬው ዝግጅት ተጠናቋል። ከምሽቱ 3 ሰዓት ላይ በአጭሩ ሞገድ በ22 እና በ25 ሜትር ባንድ እንዲሁም በአርብ ሰዓት በሚተላልፍላችሁ መደበኛ ስርጭት እንደገና እንገናኛለን። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳቸው የቆየሁት ሰለሞን ክፍሬ ነኝ። ፕሮግራሙን የመራልን ኃይሉ ታምራት ነው። ለዛሬ በዚሁ እንሰናበታለን። መልካም ምሽት።